ያሉን ቀናት ብቻ ናቸውና ማድረግ ያለብንን ዛሬ አሁን ካላደረግን በቀላሉ ሊረፍድብን ይችላል ከሚሉት የህብረተሰብ ጤና አጠባበቅ ባለሙያና የውስጥ ደዌ ሐኪሟ ዶክተር ሶስና ከበደና ኢትዮጵያ አሁን ዕድል የሚሰጠው መስኮት አልተዘጋባትም፣ ከውጭ ጋር ምንም ግንኙነት ሳይኖረው ከየት እንደመጣ ያልታወቀ ኢንፌክሽን መታየት ሲጀምር፣ ሁለተኛው ደረጃ ላይ ስንደርስ ያኔ ነው አስደንጋጭ የሚሆነው ከሚሉት ዶክተር ዳውድ ሲራጭ ጋር የተጀመረ ውይይት ነው። ኖቬል ኮሮና ቫይረስ በኢትዮጵያ ለመሆኑ ምን ያህል ጊዜ አለን? በሚል ትኩረት ወረርሽኙ ሥር ሳይሰድና ከቁጥጥር ውጭ ሳይሆን ሊደረጉ ይገባሉ ሲሉ ባቀረቧቸው የፖሊሲና ተጨባጭ የተግባር እርምጃዎች ዙሪያ ያተኮረው ውይይት በቀደመው ክፍል ከተገታበት ይቀጥላል። ከኢትዮጵያውያን የኑሮ ዘይቤ በጣም ተቀራርቦ የመኖር ልማድና ባህል ባለው ሕዝብ ውስጥ እንደሚታወቀው አብሮ አንድ ማዕድ ቆርሶ የሚበላ የገጠሩን አካባቢን ብንወስድ በዚህ ሰዓት ከዛ የተለየ የኑሮ ዘይቤ ውስጥ እንደሌለ ገምታለሁ። የኑሮ ውድነትና ሌሎች ጫናዎች የሚፈጥሯቸውን ለውጦች ባላውቀውም፣ ዶክተር ሶስና እስኪ በሁለቱ የእድሜ ጫፍ ውስጥ ያሉትን እዚህ በዩናይት ስቴትስ ዛሬ እያነጋገረ ያለ የወጣቶቹ ጉዳይ ባላሳሰብበት ምናልባትም ለቫይረሱ ከተጋለጡ በኋላ አይጎዱም ወይም ለከፋ አደጋ አይዳረጉምም። ባይሆን በንጽጽር አረጋውያኑና የአዛውንቱ ሌሎች ተደራራቢ ሕመሞች ያለባቸው ለከፋ ጉዳት ሊዳረጉ ይችላሉ የሚለው ጥናቶችን ተንተርሶ የተገለጹትን በጽሁፎም ተመልክቻለሁ። ከተነጋገርንበት የሰዎች ራሳቸውን ከሌላቸው የማራቅ አቅም ውሱን ከሆነበት ሁኔታ አንጻር ምን ይታየዎታል? በተጨባጭ እንግዳ ነገር ነው ነውና ተራርቆ መኖር እዚህም በግል የሚኖርበት ባህል ውስጥ እንኳን አዳጋጭ ሆኗል። ልክ ነው። እኔ የሚታየኝ ያው ይሄ አሁን የምናወራው ነገር በጣም ትልቅ ነገር ነው። ፓንደሚኩ ጥያቄ የለውም። እዚህ ውስጥ ደግሞ በጣም ትልቅ ሆኖ የሚታየኝ አንደኛው ይሄ ይመስለኛል። ይሄ የሰዎችን የማራራቅ ችግር እንኳን በኛ ሀገር፣ አንተም እንደጠቀስከው ሰው በጣም በተቀራርቦ በሚኖርበት ሀገር ቀርቶ፣ በዚህም ሀገር እንኳን የሶሻል አይሶሌሽን ወይም የመራራቅ ነገር በጣም በጣም አስቸጋሪ ነው እና በተለይ በእድሜ ከፍ ያሉ ሰዎች ያው የበሽታ የመከላከል ችሎታቸውን ስለሚያንስ ደግሞ በብዛትም ሌሎች በሽቶች ሊኖራቸው ስለሚችል የሚጎዱትና የመሞት እና የበሽታው ጥንካሬ እነሱ ላይ እንደሚበዛ ነው የምናውቀው በኮቪድ ናይንቲን ብቻ ሳይሆን በብዛት በሽታ እነሱን ያጠቃቸዋል እና ለነሱ ሲባል እነሱን የመለየት እንዳይወጡ በብዛት ከሰው ጋር እንዳይገናኙ ነው አሁን የምንመክረው የራሳችንን በሽተኞችም በጠቅላላም፣ ሲዲሲም ሌሎችም የጤና ተቋማት የሚመክሩት። እና በእኛ ሀገር ሁኔታ በምናይበት ጊዜ በጣም የሚከብድ ነገር ነው። ያ ነገር እንዴት አድርገን እንደምንናገር፣ እንዴት አድርገን እንደምናስተምር ወይም ደግሞ የጤና ባለሙያዎች ያንን ነገር እንዴት ማስተማር እንዳለባቸው ራሱን የቻለ ጥበብ ያስፈልገዋል ብዬ ነው ነው የምገምተው። ከእምነት ጋርም ከባህልም ጋር ብቻ ሳይሆን ፕራክቲካል ከሆነ ነገር ይሄ በእጅ የሚያዝ ተጨባጭ ነገር ምጋ ስናስበው ብዙ ነገር ይመጣብኛል በሀሳቤ። መርካቶን እንውሰድ። ሰዎች ትንንሽ ቤቶች ውስጥ በሚኖሩበት አዲስ አበባ ከተማ ውስጥ ሰው በጣም ተጠጋግቶ በሚኖርበት ቦታ እንደዚሁም ሌላ ሌላ ቦታ የተፈናቀሉ ዜጎችም አሉ። ቤት የሌላቸው ህጻናቶችም አሉ እና በእድሜ ከፍ ካሉ ሰዎችም በላይ ሌሎች ል ፖፕሌሽን ወይም የተሰኑ ሰዎች አሉ። በጣም በጣም ችግሩ ለእኔ የሚታየኝ እንዴት አድርጎ ነው ያንን ነገር መናገር የሚችለው ሰው ፓብሊክ ሄልት ኢንፎርሜሽን መናገር በጣም ቀላል ነው። እኛ ተቀምጠን ይሄን አድርጎ አታድርጉ ማለት ቀላል ነው። ግን ፕራክቲካል ሆኖ በተግባር ያንን መዋል ግን ከባድ ነው። ያንን ግን በተግባር ማድረግ ግን ይከብዳል። እና ትልቅ ጥንቃቄ፣ ትልቅ ምንድን ነው በልብ ከልብ የሚመጣ ስራ ልበልህ ሰንሲቲቪቲ ያስፈልጋል እና ያንን እንግዲህ ለማድረግ ትልቅ ትራስት ያስፈልጋል። ይህንን ኢንፎርሜሽን የሚናገር ሰው፣ ይህንን አይነት መልእክት የሚያስተላልፍ የመንግስትም ሆነ የጤና አቋም አካል በህዝቡ ዘንድ ተደማጭነት ሊኖረው ይገባል። እንደዚህ አይነት ትልቅ ባህልንና የአኗኗርን ሁኔታ ፈጽሞ የሚቀይር ነገር በምንናገርበት ጊዜ ተደማጭነት እንዲኖረን ትልቅ መሰማት ያለው ሰውና ያለው ኢንስቲትዩሽን ያስፈልጋል። አንዱ ትልቁ የዚህ ፓንደሚክ እንደ ኢትዮጵያ ላሉ ሀገሮች ትልቁ ችግር የሚያመጣው ይሄ ነው ብዬ ነው የማስበው። የመረጃው ምንጭ የሚያምኑት፣ የሚነገረው ሀሳብ ሊቀበሉት የሚገባ የሚችሉት መሆን አለበት፣ ከመረጃው ትክክለኝነት ባላነሰ። አዎ፣ ሁለተኛ ደግሞ በጣም ስለሚከብድ ያንን ነገር እንዴት አድርገን ነው የምናስተካክለው? አንድ ቦታ ላይ ሳነብ ምግብ ተሰርቶ ለእነዚህ በድኔ ከፍላሉ ሰዎች መስጠት የሚል ሀሳብ የተናገረ ሰው ያለው እና እንደዚህ እንደዚህ አይነት ነገሮች አሉ እና እኔ ይከብደኛል። እኔ መልሱ የለኝም በዚህ ሰዓት። ግን ይህንን ተራርቆ የመኖሩን ነገር ሳስበው በፕራክቲካል አይነት ከአኗኗር ጋር ብቻ ሳይሆን በተጨባጭነት በጣም ትልቁ ችግር እሱ ይመስለኛል እና ለዚህ ነው ተመልሼ ንግግርና ሪስክ ኮሚኒኬሽን የሚባለው ላይ ትልቅ ስራ መሰራት ያለበት ይሄ ነው። ዝም ብሎ ሄዶ አይደለም ይሄንን ነገር አድርጉ የሚባለው። በጣም በተሞላበት መንገድ ህዝቡን ማሳመን መቻል ያለባቸው ይመስለኛል። ዶክተር ሶስና፣ ምናልባትም ኮርኳሪውን ጉዳይ የነኩ ይመስለኛል። ስር የሰደደ መሰረት ያለውን ባህል በአንድ ቀን ጀንበር መለወጥ የሞትና የህይወትን ያህል ወሳኝ የሆነ ነገር ላይም ቢሆን በቀላሉ የሚደረገ አይደለምና ያሳስባል። ይህን ተጨባጭነት ጎላ የሚያደርግ ጉዳይ እንመልከት። በመሰረቱ ለመከላከል ከሚደረጉ ጥንቃቄዎች ተደጋግሞ የሚነገረው እጅን በውሃና በሳሙና መታጠብን ያህል ቀላል የሚመስል ነገር የቫይረሱን አብሮን የመቆየት እድል እንደሚቀንስ ስለሚታወቅ በእጅጉ ይመከራል። ነገር ግን ሳሙናና ንጹህ ውሃ እንደ ልብ የማያገኝ የሚበልጠው ህዝብ የሚኖርበት ሀገር ውስጥ ነንና እንዴት ይህንን ተጨባጭ ማድረግ ይቻላል? እንዲህ ባለ ብዙ አሳሳቢ ነገሮች ከባድ ሁኔታ በአንድ ጊዜ ያለው ጊዜ ደግሞ በጣም አጭር በሆነ ሁኔታ ውስጥ ሲፈጠር ምንድን ነው ተጨባጭ ማድረግ የሚቻለው? በዚህ ሰዓት የሚከታተሉ አድማጮቻችን አማራጮችንም እርስ በርስም እንዲነጋገሩበት አሳሳቢነቱንም በቅርበት እንዲመለከቱ ዶክተር ሶስና ጀምረውታልና እርሶ ይጀምሩና ወደ ዶክተር ዳውድን እመለሳለሁ። እሺ ተጨባጭ የምንላቸው ችግሮች የአቅርቦት እነዚህ በጅ መታጠቢያ ማንጫ አልኮል የመሰሉት ነገሮች ከውሃ ጭምር ባልሳሳት፣ ኢትዮጵያ ውስጥ በቂ ውሃ ያላቸው ሆስፒታሎች አንድ ሶስተኛ ናቸው የሚባል ዴታ አንብቤያለሁ። ይሄ ነገር እንደገና መመለስ አስፈላጊ ነው ብዬ ስለማስብ ትንሽ ልመልስህ። በታሪክ ይሄ ነገር እስካሁን ድረስ የሆነበት ምክንያት ነው። አሁን እዚህ ለደረስንበት ሁኔታ ይሄንን ነገር እንድናወራ አንዱ መንገድ የሆነው የምናገረው ሁላችንም የምናየው ነገር ምንድን ነው፣ አገሮች እያደጉ በሚመጡበት ጊዜ እንደ ወርልድ ባንክ እንደ አይኤምኤፍ ያሉት ተቋማቶች የአፍሪካ ሀገሮችን እድገት እየነገሩን በቆየንባቸው አስር አመታት ውስጥ በአንድ አገር ውስጥ ሆስፒታል ተብሎ ውሃ ከሌለ ምን ማለት ነው? ራሳችንን እስካሁን እንዴት አልጠየቅንም? በሽተኞችን የሚጠብቁ የጤና ባለሙያዎች የሚያስፈልጋቸው ውሃ ሳይኖር እንዴት በሽተኞችን እንዲንከባከቡ እንዴት አሳልፈን እንሰጣለን? ድህነታችን ይገባኛል፣ ግን እድገታችን ጋር ስናመሳስለው ትንሽ ላመወ ይከብዳል። የት ነበርን የሚለው ጥያቄ አለ እና ወደዛም የምመልስህ ያነሳት ስላለበት ነው። ግን አሁን የሆነ ሆኖ አሁን ያለንበት ደረጃ ላይ ውሃም የሌለበት ቦታ አለ እና እንደዚህ አይነት ነገሮች በጣም ይከብዳሉ። አንዱ ትልቁ ነገር ያው እንግዲህ ኮላቦሬሽን የሚባለው ነገር እዚህ ላይ ነው የሚመጣው። የሌሎች ሀገራት፣ የሌሎች ሰዎች፣ የሌሎች ተቋማት እርዳታ በጣም በጣም ያስፈልጋል። እንደገና ተመልሰን ወደ ጥያቄ ወደ ኮላቦሬሽን ወደ ዶኔሽን እንሄዳለን። እርዳታ፣ ጥያቄ፣ ትብብር እያሉ ነው። አዎ ልክ ነህ፣ ልክ ነህ። በጣም አዝናለሁ። ያን በጣም ያስፈልጋል። ያው ካሁኑ ነው መጠየቅ ያለበት፣ ካሁኑ ነው መሰብሰብ ያለበት። በቅርቡ ሰምቻለሁ ኤን ናይንቲ ፋይቭ የሚባል የፌስ ማስክ የፊት ጭንብል ኢትዮጵያ ውስጥ ሊሰራ እንደተጀመረ ሰምቻለሁ። በጣም ጥሩ ነው፣ ደስ የሚል ነገር ነው እሱ። አልኮሎችን ምናልባት የተሰሩ ሊኖሩ ይችላሉ። እሱንም ኢትዮጵያ ውስጥ ማግኘት ይቻላል። እና የተወሰነ አማውንቱን የተወሰነ ሁኔታውን በራሳችን ልናደርጋቸው የምንችል ነገር ይኖራሉ። ግን በምንም ተአምር በዚህ በሚቀጥለው ዓመት ውስጥ ኢትዮጵያ ለራሷ ለሚያስፈልጋት ሆስፒታሎች በሙሉ በቂ የሆነ ነገር ማድረግ እንደማትችል የታወቀ ነው። ስለዚህ አሁን ያለን አማራጭ ማሰብና ከአሁኑ ያንን ነገር ለማድረግ መዘጋጀት ነው። እንደ ሰማሁት እና እንዳነበኩት የኢትዮጵያ ጤና ድርጅት ያንን ለማድረግ እየተንቀሳቀሰ እንደሆነ ሰምቻለው። ነገር ግን እንደገና ማለት የምፈልገው መጨረሻ ላይ እዚህ መድረስ አልነበረብንም። ውሃ እና በቂ የጤንነት የንጽህና ነገሮች ከእድገት ጋራ የመጀመሪያው ነገር መሆን ያለባቸው ነገሮች ነበሩ። መልካም፣ ዶክተር ዳዊት በቀጥታ ወደ እርሶ ልምጣ። ምናልባትም ያለንበትን ሁኔታ የሚያሳዩ ጭብጦች ተነስተዋል። ይሄ ራስን ማግለል ሲገለጽ በዚህ በዩናይት ስቴትስ የሆነውን በዓለም ትልቋ ባለጸጋ ሀገር የገንዘብ እጥረት የሌላቸው ሰዎች እንኳን በኋላ ለሚገጥማቸው ፈተና ሲራወጡ መደብሮች የተሯቆቱበትን የውሃ እጥረት እንዳይመጣ የሰዎችን ሩጫ ተመልክተናል። እንደ ኢትዮጵያ ባለ በቤት ክተት መውጣት የለብህም ሲባል የዕለት ጉርሱን የዛሬውን ብቻ አሁን የሚመገበውን ብቻ የሚያስብ ሰው ምንስ ያህል በቤት ውስጥ ይቆያል? ጉዳዩ የሕይወት ጉዳይም ቢሆን እጅግ ወሳኝ የሆነ እርምጃም ቢሆን ያን በተግባር ለማድረግ እንዴት ይችላል የሚለው ሌላ ራስ ምታት የሚሰጥ ጥያቄ ያመጣል። እስኪ አሁንም እነኚህ ተጨባጭ የሆኑ ነገሮች ወይም እርምጃዎች የምንላቸውን መንግስትም ተቋማትም በቀላሉ የማይወጧቸው ህብረተሰቡም ከፈተና ጋር እንዴት አድርጎ ሊያያቸው ይችላል፣ ቤተሰቦች እንዴት ይቀበሉታል የሚሉትን ገፋ አድርገን እንመልከት። አመሰግናለሁ። መቼስ ይሄ እንዳልከው ነው። ደጋግመን ተናግረነዋል። ከባድ ከባድ አደጋ ነው። ለኢትዮጵያ ወሳኝ ነው። ይህን አልፈን ብናይና ብዙ ብዙ ነገሮች ብንተች በጣም ነው ደስ የሚለኝ። ምክንያቱ ለሀብታሞችም ከባድ የሆነው ነገር ለእኛማ እንዴት ሊሆን ይችላል የሚለው ያነጋግራል። ዶክተር ሶስና ያሉት በጣም በጣም ጥሩ ነጥብ አለ። እንዴት አድርገን ነው እዚህ የደረስ ነው የሚለው ጥያቄ፣ እንደዚህ አይነት ችግር ላይ ሆነን እሱ ብናወራ ቅንጦት ይመስላል እንጂ ለወደፊት በጣም መነጋገር ያለብን ነገር ነው። ኢትዮጵያ ባለፉት ሰላሳ ዓመታት በፕራይማሪ ኬር በምንለው በመሰረታዊ የሕክምና አሰጣጥ ደረጃ ከፍተኛ እርምጃ ነው የሄደችው። ተገቢም ነበረ እውነት ለመናገር ምክንያቱም አብዛኛው የኢትዮጵያ ህጻናት የሚሞቱት በጣም በቀላሉ በክትባት በምትከላከላቸው ህመሞች ስለሆኑ፣ ያለህን ገንዘብ በትክክለኛው ቦታ ባክ ፎርድማን ይሉታል ፈርጆች የበለጠ ውጤት ለማምጣት የምትፈልግ ከሆነና የተወሰነ ገንዘብ ካለ። ፕራይመሪ ኬር ላይ ነው ማተኮር ያለብህ። ሀምሳ የአምስት ወር ህጻናትን ማዳን እየቻልክ አንድ ሰው ላይ በስሳኛው አመቱ አምስት አመት እንዲጨምር አታጥፋውም። ነገር ግን ደግሞ ልክ አሁን ዶክተር ስሱና እንዳሉት በጣም ብዙ ሚድል ኢንካም ሰው እየፈጠርክ ትምህርት ቤቱ እየጨመረ ነው፣ ኮሌጅ የተማረው እየበዛ ነው፣ የህብረተሰቡ ሰው ብዛት እየጨመረ ነው እያለ ተርሸሪ ኬር የምንለው ሶስተኛ ደረጃ ህክምና ቢያንስ ቢያንስ በነ ህንድ እንደምናየው ወይም መካከለኛ የሆኑ ሀገሮች እነ ታይላንድ እንደሚታየው ደረጃ መድረስ ለምንድን ነው ያልቻለው? በየሆቴሉ አስራ ሁለተኛ ፎቅ ላይ ስትሄድ ፕሬዲክተብሊ ውሃ እየተገኘ እንዴት አድርጎ ነው አንድ ለእናቷ የሆነችው ጥቁር አንበሳ ሆስፒታል እንደዛ በቂ የሆነ ውሃ የማታገኘው የትም ቦታ ሆቴል ስትሄድ ኤልቬተሩ እየሰራ እንዴት ብሎ ነው በሽተኛ ከስምንተኛ እና ከሰባተኛ ፎቅ በእያንዳንዱ ሆስፒታል ላይ በእግሩ ወርዶ ራጅ እንዲነሳ ኤክስፔክት የምናደርገው ሁልጊዜ ሳስተምር እንደምናገረው ነገር ነው። ለኢትዮጵያ ውስጥ የሚማሩትን ሐኪሞች ምክንያቱ ነገ ጠዋት ተመልሶ አለቆች ይሆናሉ እና መጠየቅ አለብን። ፕራዮሪቲያችን ምን እንደምትላት እሷን ቃል አላቅንን ቅድሚያ የምንሰጣቸው ቅድሚያ የምንሰጣቸውን ነገሮች በትክክል አስቀምጠናል ወይ? እንደ አገር ፕራይመሪ ኬሩ ይሄ መሰረታዊ ሕክምና እንዳለ ሆኖ በትንሹ መለወጥ የምንችለው ነው። አለመለወጣችን ትልቅ አደጋ ውስጥ ከቶናል። አሁን ምንድን ነው የሚያስፈልገው ግን ለዚህ ህመም ካልክ ይሄ እንዳለ ነው። መንግስት እንደ ድሮ ሳይሆን አሁን ልክ በቃ ቅዳሜና እሁድ እንደተነገረው በጣም ከፍተኛ ስዊፒንግ የምትለው ስር ነቀል አይነት ለውጦች ማካሄድ አለበት። ምን አይነት ላይ ለምሳሌ ብትለይ፣ የህክምና እቃዎችን የሚያመጡ ድርጅቶች ከታክስ ነጻ ሊሆን ይችላል ካረንሲ በመስጠት ሊሆን ይችላል። የምናቃቸውን ጥሩ ግንኙነት ያለንን አገሮች በማነጋገር ሊሆን ይችላል፣ ከነ ቻይና ጀምሮ። ለውጥ ካላመጣን እንደ ድሮ ባለው የጉምሩክና የምናምን የሚተላለፍ ነገር የምንሰራ ከሆነ ትንሽ ይከብዳል እና ይህንን ይህንን አትሊስት አሁን መለወጥ መቻል አለብን። ሳሙናና ውሀ የተባለው ውሀውን አሁን በአንድ ቀን መቸስ መለወጥ አይቻልም። የሚቻለውን ያህል መስራት ያስፈልጋል። አይቻልም ብሎ ማቆም የለብንም። የሚቻለውን ያህል ውሀ ይህ ነው በቃ አሁን ቅድሚያ ተሰጥቶት መሰራት ያለበት ነገር ግን እሱ እስከሚሆን ይሄ አልኮሆል ቤዝዱ በጣም ሪሌቲቭሊ ቀላል ነው እና ብዙ አገሮች አክቹዋሊ የሚሰሩበትን ሬሲፔ በነጻ እየሰጡ ነው። ለዛ የሚያስፈልጉትን ቅመሞች ቅመሞች እንዴት መስራት እንደምትችል በቀላሉ እና እንደዚህ አሜሪካ ውስጥ ኦሪገን የሚገኝ ካምፓኒ አራት መቶ ሺህ ፕላስቲክ ባጎች ለሰው በነጻ አድሏል። እንደገና ደግሞ ዓለም ውስጥ የትም ቦታ ያለ ሰው ሊያመርተው የሚፈልግ ካለ በጣም ቀላል ነው፣ ሬሲፒውን እንሰጣለን ሲሉ ነበር። መንግስት በጣም ልዩ የሆነ የአሰራር ዘዴ መፍጠር መቻል አለብን። እነዚህን ነገሮች አሁን ኢሚዲየትሊ ሰምቶ ይህንን ማምረት መቻል አለብን። ሰሙና ፋብሪካ ኢትዮጵያ ውስጥ ካለ ይህንን ለምንድን ነው የመጀመሪያ ስራው አድርጎ ማምረት የማይጀምረው አሁን? ምክንያቱም ይህ እኮ እንዳካሄዱ ቻይና እንደሄደችበት ጣሊያን እንደሄደችበት ከሄደ እኮ ብዙ ብዙ ችግሮች ልናይ ነው እዚህ ህመም። እና እነዚህን ነገሮች ማድረግ መቻል አለብን አሁን በፍጥነት። ግን ዋናው አሁንም ተመልሼ ነው ያቺ መስኮት ሳትዘጋ አሁን እየተደረገ ያለው እንቅስቃሴ በሙሉ ሀይል መንግስት ወጪውን ችሎ ህክምና ባለሙያዎችን አጠናክሮ ሆስፒታሎችን አቅማቸውን አጠናክሮ አሁን ነው መስራት ያለበት። ከነዚህ የተገናኙ ሰዎችን ለይቶ በማወቅ ቶሎ ብሎ ምርመራ በማድረግ እነዛንም እንደገና በማግኘት እንደገና ነጥሮ ከማንጋ እንደተገናኙ ይሄ ህመም በተቻለ መጠን ስር ሳይሰድና ከቁጥጥር ሳይወጣ ማቆም ሳነብ ነበረ ከፈረንሳይ የተላከ መልእክት፣ የፈረንሳይ የተላላፊ ህመም ዶክተር ነው የጻፈው። በእኔ ግምት አለ አስር ቀን ነው የዘገኘ ነው አለ። አስር ቀን በፊት አሁን የምናደርግ ያለነውን ብንጀምር ኖሮ እዚህ አንደርስም ነበር አለ። ካለፈ በኋላ መናገር ቀላል ነው። አስር ቀን በፊት ግን ይህን ያህል ቢጠይቅ ኖሮ እሱ ማንም አይሰማውም ነበረ። ለዛም ነው ያልተደረገው። እና እኛ አሁን ይህን ያህል ወጪ ሲጠየቅ በጤና ጥበቃ ሚኒስቴርም ይሁን በኢፒኤች አይ በዚህ በኢትዮጵያ ምርምር ኢንስቲትዩት ይህን ያህል ያስፈልገኛል ሲል መጠራጠርና እንደ ድሮው በውረድ ተዋረድ ገንዘቡን መፈለግ ሳይሆን የሚቻለውን ያህል አገሪቷ አቅመዋን እንደ ተወሰነ ሆኖ እናቋለን። ይህንን ተረባርቦ አሁን የሚቻለው ቁጥሩን አሳንሶ ይህንን ህመም መቆጣጠር ነው። አንዴ ከገባ በኋላ ሆስፒታሎቻችን በአንድ ቀን ሰርጅ አድርገው ይህንን ካፓሲቲ ይህንን የአይሲዩ ስራ የሚያስፈልገውን ህመም ማድረግ አይችልም። ኦፍኮርስ እሱ ላይ መስራት አለብን። አሁን እዙ አልተነጋገርንም ሀኪሞቹ ላይ ሆስፒታሎቹ ላይ ግን፣ እዛ ላይ ነው መጀመሪያ መጠንከር ያለብን። አሳሳቢነቱን ከዚህ በላይ ማቅረብ የሚቻል አይመስለኝም። እንደ ነገሩን ስንት ቀን እንዳለንም ባይታወቅ፣ ቀናት ሳያልፉ፣ መስኮቷ ሳትዘጋ መትጋት አለብን ነው ያሉት። በተለያየ ኃላፊነት በተለያየ አቅጣጫ የሚሰራ ይመስላል። እስኪ ወደ ግለሰብ እናወርደው መላልሰን ግራና ቀኝ በህብረተሰብ ደረጃ የሚታዩትን በአገር ደረጃ የሚታዩትን ከግለሰቡ ጋር እያሰባጠርን ተመልክተናል። ዶክተር ሶስና እንደ ህብረተሰብ ጤና አጠባበቅ ባለሙያ ቅድም ባርኔጣዬን ልቀይር ብለዋል። ሁለት ሙያ ስላለዎት አንድ ቤተሰብን በምሳሌ እንውሰድና በተጨባጭ የሚያደርጓቸው ጉዳዮች ከፈተናው ጋር በሰፊ ያስረዷቸው ጭብጦች አሉ። በዚህ ሰዓት ይህን ፕሮግራም የሚከታተል አንድ ወጣት ምናልባትም ያንህል ያላሳሰበው ወይም በዜና ደረጃ ብቻ የሚሰማ በእርግጥ ዛሬ የዜና ጉዳይ ሳይሆን የእሱን ህይወት የእሷን ህይወት የሚመለከት መሆኑ፣ የወላጆቹን የአካባቢውን የሚመለከት መሆኑ፣ ለህልፈት ሊዳረጉ የሚችሉ ሰዎች ቁጥር ትንባያዎቹ የሚሰጡት አሃዞች በዚህ በዩናይት ስቴትስ እንኳን ያስደነግጣሉ። በሚሊዮኖች ድረስ ሊደርስ ይችላል፣ በመቶ ሺዎች ሊሆን ይችላል የሚለው ተደጋግሞ እየተነገረ ነው። ዛሬ ያሉትን ሁኔታዎች ከግምት አስገብተው በሚደረጉ ስሌቶች እነሳቸኋቸው ተደራራቢ ችግሮች ባሉበት ሀገር የከፋ ውጤት ሊኖረው ይችላል የሚለው በጭንቀት ምን ላደርግ እችላለሁ? ከማለት ይልቅ በተጨባጭ ሊደረጉ የሚችሉ ጥንቃቄዎች፣ በሁለቱ መካከል ያለው ክፍተት አንዳንዴ ጠባብ ነውና በምሳሌ ቢያስረዱን፣ አንድ ወጣት፣ አንድ ቤተሰብ ምን ማድረግ አለበት?